የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ መጋቢት 11 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሻው ጽዮን ግርማ ነኝ። በምዕራብ ወለጋ ነጆ ወረዳ ከትላንት በስቲያ አምስት ሰዎች በሸኔ ኦነግ ርዝራዦች ተገደሉ ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። ሟቾች እየሰሩበት የነበረው የድርጅቱ አስተዳደርና መምሪያ ሰራተኛ በድርጊቱ ማዘናቸውን ገልጸዋል። ጠጎኒ ላጣዋቸው ወንድሞቼ ቤተሰቦቻቸው መጥናናትን እመኛለው ለማለት ያስብላል። በሌላ በኩል የኦነግ አመራሮች በተፈጸመው ድርጊት ማዘናቸውን ገልጸው ነገር ግን የኦነግ ሰራዊት አባላት ከመንግስትና ከአባገዳዎች ጋር በተደረገ ስምምነት ስልጠና ካምፕ ውስጥ ናቸው ብለዋል። ዝርዝር ዘገባውን ይዘናል። የዚህንና የሌሎችም ዘገባዎችን ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ከአለም አቀፍ ያጠናቀርናቸውን ዘገባዎች ይዘን ተመልሰን መጥተናል። በተባሩት በተባበሩት መንግስታት ድርጅት የተዘጋጀ የሊቢያ ጉባኤ በሚቀጥለው ወር ይከፈታል ጉባኤው በክፍፍልና በህውከት ውስጥ በምትገኝ ሀገር ለረጅም ጊዜ ሲጠበቅ የቆየውን የምርጫ ዝርዝር አመላካች ይሆናል ተብሎ ይጠበቃል የመንግስታቱ ድርጅት ልዩ ተወካይ ጋሳን ሳላም ትላንት ከትሪፖሊ በቪዲዮ አማካኝነት ለጸጥታው ምክር ቤት ባደረጉት ገለጻ በሀገር አቀፉ ጉባኤ ካልተጠቀምንበት የሚኖረን ሁለት አማራጭ ነው አሁን ያለው አጣብቂኝ መቀጠል ወይም ግጭት መቀስቀስ ሲሉ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ሚያዝያ 14 የሚከፈተው ጉባኤ ሁለቱም ለመከላከል ይበጃል ሲሉም አክለውበታል። ከግብር ላይ ገቢ የሚሰርቁ የመንግስትና መንግስትና የባንክ ባለስልጣናትን በይፋ ላጋለጥ ነው ሲል የደቡብ ሱዳን ብሔራዊ ገቢ ባለስልጣን አስጠነቀቀ። እንደ አውሮፓውያን አቆጣጠር ባለፈው የካቲት ወር ከዘጠኝ ሚሊዮን ዶላር በላይ ገቢ መሰብሰቡን፣ ከዚያ በቀደመው ጥር ወር ደግሞ የሰበሰብነው አራት ነጥብ ሰባተ ሚሊዮን ብር እንደነበር ያልነጻጸሩት የባለስልጣኑ ኮሚሽነር ኦሎምፒዮ ኦቲፒዮ፣ ሆኖም አሁንም ቢሆን ገንዘብ ወደ ግል ኪሳቸው የሚጨምሩ ጥቂት ምግባረ ብልሹ ባለስልጣን ናት አሉ ብሏል። መስሪያ ቤታችን በቅርቡ ስማቸውን ይፋ ያደርጋል ሲሉ ኮሚሽነሩ ገልጸዋል። ዓለም አቀፍ የረዴት ሰራተኞች ባለፈው ሳምንት ሶስት የደቡባዊ አፍሪካ ሀገሮችን በመታው ከባድ ዝናብ ያዘለ አውሎ ነፋስ ላይ ካደረሰው ውድመት በህይወት የተረፉ ሰለባዎችን ለማውጣትና አጣዳፊ እርዳታ ለማድረስ የተሯሯጡ ናቸው። የሞዛምቢኩን ቢራ ከተማ ጠራርጎ ወደ አጎራባች ዝምባብዌና ማላዊ የዘለቀው ሳይክሎን ኢዳይ ባደረሰው ውድመት ከተቀረው ዓለም መገናኛ ላሳጣቸው ብዛት ያላቸው መንደሮች ምግብ በሄሊኮፕተር ከአየር መጣል ተጀምሯል። ከሶስቱ አገሮች የሞቱት ሰዎች ቁጥር ከሶስት መቶ በላይ መድረሱም ተገልጿል። ባለፈው ሳምንት ኔዘርላንድስ አልትሬክት ከተማ በኤሌክትሪክ ተንቀሳቃሽ የከተማ አውቶቡስ ላይ ተከፍቶ ሰው በመግደል የተያዘው ተጠርጣሪ የሽብር አድራጎቶች ክስ ይመሰረትበታል ሲሉ አቃቤ ነ ህግ አስታወቁ። ቱርክ ተወላጁ ጎክማን ታኒስ ሶስት ሰዎችን የገደለውና ሌሎች አምስት ሰዎችን ያቆሰለው ጥቃት ያደረሰው ብቻውን ነው ብለው እንደሚያምኑ አቃቢያን ህጉ ገልጸዋል። ተጠርጣሪው ሆን ብሎ ለሽብር ለመፈጸም ተነሳስቶ ነው ወይስ የግል ችግሮችና አክራሪ አስተሳሰብ ምክንያት አለው ተብሎ የተደረገውን ምርመራ ለማወቅ አቃቤ ህጎቹና ፖሊሶቹ እንደያዙት አስታውቀዋል። የ37 አመቱ ጎክመን የተያዘው ከጥቃቱ በኋላ ስምንት ሰዓት ፈጅቶ በተካሄደ አሰሳ ሲሆን ተጠርጣሪው ነገ በዝግ ፍርድ ቤት እንደሚቀርብ ታውቋል። በመጨረሻም ዜና ረፍት የትምህርት ባለሙያውና ና ደራሲው የምርምሩ ሰው ተሾመ ዋጋው አረፉ በ89 ዓመታቸው በሚኖሩበት በዩናይትድ ስቴትስ አና አርቦር ሚቺጋን ግዛት ከዚህ ዓለም በሞት የተለዩት ባለፈው ማክሰኞ ነው ተሾመ ዋጋው በቀዳማዊ ኃይለ ስላሴ ዩኒቨርሲቲ በፕሮፌሰርነት ማዕረግ የሳይኮሎጂ ዲፓርትመንት ሊቀመንበር እና ዲን በመሆንም አገልግለዋል ፕሮፌሰር ተሾመ አገራቸው ውስጥ ብቻ ሳይሆን በጃፓን በደቡብ ኮሪያ በመካከለኛው ምስራቅ በአጠቃላይ በማዕከላዊ ምስራቅና በሰሜናዊ አውሮፓ እየተዟዟሩ ያስተማሩ ዘመኑ ዓለም አቀፍ መምህር ነበሩ። አራት መጽሀፍት ደርሰዋል። በርካታ ጆርናሎችን አዘጋጅተዋል። የተለያዩ ምርምሮችንም አድርገዋል። ለተባበሩት መንግስታት ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት አገልግለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማ ስንሻገር ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ወለጋ ነጆ ወረዳ ከትላንት በስቲያ አምስት ሰዎች በሸኔ የኦነግ ርዝራዦች ተገደሉ ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ኮሚሽኑ የተገደሉት የአባ ገዳዎችና የአገር ሽማግሌዎች ጽሪን ባልተቀበሉ የኦነግ ታጣቂዎች ነው ሲል ለክልሉ መገናኛ ብዙሀንም አስታውቋል። ተክስ ተከፍቶባቸው ከሞቱት መካከል ሁለቱ የውጭ ሀገር ዜጎች ናቸው ተብሏል። ኦነግ በበኩሉ አባገዳዎችና የአገር ሽማግሌዎች የእርቁን ኃላፊነት ከወሰዱ ወዲህ ከሰራዊቱ ጋር የነበረው ግንኙነት መቋረጡን ጠቅሶ ድርጊቱ በማንም ይፈጸም በማንም ሊወገዝ የሚገባው ነው ብሏል። ናኮር መልካ ተከታዩን ሪፖርት ይዟል። ሟቾች ሳራይዝ የተባለ በማዕድን ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀማሪ የአስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪዮኤ ተናግረዋል። ይህ ግድያ ከመፈጸሙ አስር ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና ተቆጣጣሪው አቶ በጣሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ፓናኮ ማካኒሽ ና ህንዳዊው ሴሺ ዳር ኢንካታ ጋር ቁርስ በልተው አምስት ኪሎ ሜትር ገደማ ውሃ ወደሚርቀው የስራ ቦታቸው ዲፎርዲ በሚባል ሁለት ገቢና ባለው መኪና እንደተንቀሳቀሱ ተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጧቱ አንድ ሰዓት ተኩል ገደማ በሁነዋ ቅዩ ቀበሌ ደጋ አዲ የሚባል ቦታ ላይ ሲደርሱ አምስቱም ሰዎች ተተኩሶባቸው እንደተገደሉና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪ ተናግረዋል። ለወረዳው አስተዳደር ጽህፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን ጠቅሰው ማንም ይሁን ማን ግን ሰላም ወዳድ ያልሆኑ ሲሉ ይገልጿቸዋል። አቶ ምትኮ ድርጅታቸው ከማዕድን ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታ ብረት ጥናት እስከሚያካሄድበት ነጆና ቦጂ ድርመጂ ወረዳ ቀበሌዎች እውቅና እንዳለው ላለፉት ሁለት ዓመታት ከመንፈቅ ጊዜያት ከማህበረሰቡ ጋር ተግባብተው እየሰሩ መቆየታቸውን ተናግረዋል። በቶለዋቅዮና ሁነዋቅዮ ቀበሌዎችም ዘጠኝ ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው አምስት ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ። ዛኔ እኛ ተነጻነታችን ትግል ላይ ነን ትግሉን ጨርሰን የራሳችንን ነጻነት እስከምንወስን ድረስ ይህንን ስራ አቁሙ። እሽ፣ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ከዛ ተነጥለው መኪናችን ጋራ ላይ ቆሞ ነበር። መኪናችንን ሰባብረው ላፕቶፕ በር ካሜራ፣ አንዳንድ የተወሰኑ ነገሮችን፣ ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ ይህንን ባለፈው አቆሙ ብለን ነበር። አሁንም ደጋሚ እየሰሩ ነው። ኮማንድ ፖስቱ ሰበብ እያደረጉ ነው የምል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ፣ ከዛ ይመነጭ ሊሆን ይችላል የምል ሳቤ ይኖረ ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳልደረሳቸው የተናገሩት ሰራተኛው እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየሁ መላኩ እና በዳሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቀብር ስነ ስርአታቸው ሲፈጸም፣ የአቶ በቀለ ተፈራ የቀብር ስነ ስርአት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ ሀገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ጨምሮ ፎሬን ኢንቨስትመንት ወይ ደግሞ የውጭ ሀገር ኢንቨስትመንትን ጥላሽት እንዴት አድርገን እናስተካክላለን ለሚለው ዙሪያ ወጣቱን በሚገባ ማህበረሰቡን በሚገባ የሃይማኖት አባቶችን በሚገባ አባገዳዮችን በሚገባ መንግስት ተከታትለው ስልጠና ሰጠው። ለምሳሌ በደና ከወደ ሚራብ ያለው እንደምታውቀው ነው፣ ፋብሪካ ነገር የለም፣ የሚሰራ ስራ የለም። የሚመጣም እንደዚህ እየተደናቀፈ ስለሆነ ህብረተሰቡ ይህንን ትምህርት ወስደው በቂ ግንዛቤ አግኝተው ምንድን ነው ጥቅሞ፣ ምንድን ነው ጉዳቱ፣ እኛስ ምን እንጠቀማለን፣ መንግስትስ ምን ይጠቀማል፣ ሀገራችን ደግሞ ምንድን ነው የምትጠቀመው የሚለው ዙሪያ መንግስት ግንዛቤ ሊሰጥና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ አሰብ የማረግ ገና ስኒ እንድና ዳብር የሚል መልእክት ለማስተላለፍ ነው። በዚህ አጋጣሚ ከጎን ላጠዋቸው ወንድሞቼ ቤተሰቦቻቸው መጥናናትን እንመኛለን ለማለት ያፍለ የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታ በላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና ዓላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቤን በሰጡት ቃለ ምልልስ ይህንን ብለዋል። ኡኒ አርጫቱ ሸኔ አባኦ አራራ አቦቲን ገዳፊ የአርሶሊም ብያ የአባ ገዳዎችና አገር ሽማግሌዎችን እርቅ ያልተቀበሉ የሸኔ ኦነግ ኃይሎች በነጆ ትለዋ ቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥሯል። እንሻውም ሰላም በአካባቢው እንዲደፈርስ የታቀደ እና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ ሀገር ዜጎች ናቸው። በአካባቢው ትንሽ ፋብሪካ የነበራቸው ናቸው። የጸጥታ አካልም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው። ቃማ ተርካንፊ ከነ ነገሳ የወረዳ ጸጥታና አስተዳደር ጽህፈት ቤት ተወካይ አቶ ኢፍሬም በየነ በበኩላቸው ማክሰኞ ዕለት ጠዋት በስፍራው ሲደርሱ አርባ አምስት የሚሆን ጥይት ቀላ እንደሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያየ አካል ባለመኖሩ ምርመራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪኦ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ተጥቁም በሰላማዊ መንገድ ለሀገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሶ በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሃን ከሰጡት መግለጫ መሆኑን ጠቅሰው ተከታዩም ብለዋል። የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገድ ነው። ስለዚህ ኦነግ የተሰማውን ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድ ዝም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠው አስተያየት። የምዕራብ ቀጠና አዛዥ ጃልመሮ ወይም ኩምሳ ዲሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች፣ ምሁራንና የሀገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ፣ ኮሚቴው በቁጥር ያልገለጻቸው ታጣቂዎች በጦር ላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ። ናኮርን ለዘገባው እናመሰግናለን። አድማጮች ተከታዩ ዘገባችን ወደ ሶማሊያ ክልል ይወስደናል። የሶማሌ ብሔራዊ ክልላዊ መንግስት ከኦሮሚያና አፋር ክልል በግጭት ምክንያት ተፈናቅለው በድሬዳዋና ሶማሌ ክልል የሰፈሩ 665 ሺህ ተፈናቃዮችን በቋሚነት ማስፈር ጀምር መሆኑን አስታወቀ። የክልሉ የአደጋ ስጋት አመራር ስራ ቢሮ ኃላፊ አቶ መሀመድ ፋታ በተለይ ለቪኦኤ እንደገለጹት 665 ሺዎቹ መካከል ሀያ ሺ አባወራቸውን ቤት ሰርተው በቋሚነት በሶማሌ ክልል በሰባት ዞኖች ውስጥ በሚገኙ የ ሀያ ሁለት የተመረጡ ቦታዎች ሊያሰፍሩ እንዳቀዱ ተናግረዋል። ለዚህ የሚያስፈልጋቸው አራት ነጥብ ዘጠኝ ቢሊዮን ብር ሲሆን በአሁኑ ሰዓት ክልሉ በራሱ አቅም አንድ መቶ ሀያ ሚሊዮን ብር ወጪ አድርጎ ስድስት መቶ ቤቶችን በዚህ ሳምንት መገንባት ጀምራለሁ ብሏል። ቀሪውን ገንዘብ ከፌዴራል መንግስትና ከረጂ ድርጅቶች ጋር በመተባበር ሊሸፍኑ ማቀዳቸውን ገልጸዋል። አዲስ ቸኮል ዝርዝራለሁ የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሀመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን ስድስት መቶ ስልሳ አምስት ሺህ ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅዷል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሀመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም፣ ያሉት አቶ መሀመድ ክልሉ አስቀድሞ የፌዴራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ። ኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ በፍላጎታቸው መሰረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅድ አውጥተናል። በእቅዱ መሰረት ሀያ ሁለት የተለያዩ አካባቢ አደንስታ ያርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሊያ ክልል ውስጥ ሆኖ ተበት ዞኖች ውስጥ ተለያዩ አካባቢ ያለንትፋ ያደረገናል ማለት የራሱ ጎሳ ያለው አካባቢ እንዲሰፈር ነው የሚደረገው። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ ሀያ ሁለት አካባቢ የተፈናቀሉ ናቸው። ራሺ ናቸው። ሁለት ሰባት አመት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ጊማሹ ደግሞ ከረን እና ከሌሎቹ አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ያስቀመጥነው እቅድ አለ ስድስት መቶ ቤት እንዲህም ገናባ እና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ እዚህ ሳምንታት ውስጥ የሚጀመር በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ እቅድ እንዳለ ሆኖ በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል የተፈናቀሉ ሰዎች ያሉበት አካባቢ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሎቹ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው እቅዱ መሰረት ክልሎቹ ያወጡትን እቅድ አብሮ ሆኖ ይከናወናል። መንገት ወክል አንድ ላይ ይደረጋል። እሱም ከፈደራል የሚመጡ ባለሙያዎች አብረን ሆነን አሁኑን እቅዱ ትግረው እንድምንፈጽሙ እሱም በዚህ ሳምንታት ውስጥ ይጀምራል። አሁን እኛ የወሰድነው ግን ወደ አራት ነጥብ ዘጠኝ ቢሊየን የሚል በጀት ከፈደራል ጋር ተነጋግረን ፈደራሉ ባንድራይዝን እያደረጉ ነው። በእኛ በኩልም ደግሞ ፕሬዚደንት ስድስት መቶ ቤት ለድርድባ እና ለጅጅጋ አካባቢ ያሉትን ፍርት አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ አንደኛ ዙር ነው ግን የፌደራል ህግም አሁንም ስለ መጣ ሁለቱ መብረር ሆኖ ብንጀመርን ሊሆን ይችላል። በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር ሀያ ሺ አባወራዎችን ከፌዴራል መንግስትና ከሌሎች ረጃዎች ጋር በመተባበር ለማስፈር መታቀዱን አቶ ማህመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሀሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው ይላሉ። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በትግራይ ክልል ከተለያዩ ዩኒቨርሲቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር እየተጋለጥን ነው አሉ። በቅርብ ጊዜ የክልሉ መንግስት ከሶስት ዞኖች ብቻ ስራ ፈላጊዎችን ለይቶ የስራ ምደባ ማካሄዱን አድሎ ፈጽሟል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ከሶስቱ ዞኖች በተለይ ስራ እንዲያገኙ እየተደረገ በነዚህ አካባቢዎች የልማት ስራዎች ወደ ኋላ የቀረ በመሆኑ ነው ብለዋል። ሙልጌታ ጽብሃ ከመቀሌ በተከታዩ ዘገባ ሁሉንም ይዳስሰዋል። ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸውን ነው ወጣቶቹም የሚገልጹት። በሪሁ ወልዳይ በ2008 ዓ.ም ከወላይታ ሶዶ ዩኒቨርሲቲ በኤሌክትሪካል ምህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነ ነው የሚገልጸው ከተመረቀ በኋላ ጊዜ ያው ስራ ስንፈልግ ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን በጣም የሚያሳዝነው ግን ሁላችን አብረን ተመረቅን እያለን በዘመድ ወይም ደግሞ የሆነ ስንክሰር የሆነ ስራ ስራ አለሁ። እስካሁን ሶስት አመት ቆይቻለሁ። ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል፣ ግን ፈተና አይወጣም። እስፔሻሊ በኤሌክትሪካል መካኒካል፣ ኬሚካል በምህንድስና ዘርፎች ምንም አይነት ስራ አግኝተን አናውቅም። የለም አብርሃ ጽብሃ የተባለ ሌላ ወጣት በ2008 ዓመተ ምህረት እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለእሱና ለጓደኞቹ ምላሽ እንደተሰጠ ነው የሚናገረው በቅርብ ጊዜ ግን የክልሉ መንግስት ከደቡብ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ በዚህም አድሎ ተፈጽሞብናል ይላል። ስለዚ ታይክቶ ዘለ ብማዕራ አይኒ ትግራይ ካብ ጫፍ እስካብ ጫፍ ዘላ ነገር መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በእኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት። ምደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን እየለየህ ምደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓ.ም በኋላ የተመረቁ የምህንድስና ባለሙያዎች ስራ እያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በዩኒቨርሲቲዎች ሰባ በመቶ ተማሪዎች በዚህ ዘርፍ እንዲሰለጥኑ እያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል። በሲቪል ሰርቪስ በክልል ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለን ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድን ነው የተባለ አወዳድረን ያሰለፍናቸው ከሌላ። ታዲያ ይሄ በጣም የንቀት መልስ ነው የተሰጠ። የሚገርም ነገር ንቀት ያለበት ሌላው የማዕከላዊ የምስራቃዊ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ የት ፈተናው ሲተካሄደ ማን ስፈተነው? አልተፈተንም። ይሄ የውሸት ዜናም ተላልፈዋል። እስካሁንም ለእኛ ምንም አይነት ወጥ እንትን ያለ በየዞኑም ሂደናል፣ በየዞኖቹም ሄደናል። የማዕከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረ። የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማን ናችሁ፣ ህወሓት ናችሁ ወይስ አረና ነው የተባለ ነው ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሀትም፣ አረና ማንም ማንንም እንዲያስተናግድ ነበር። ይህ የአድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል። ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው እኛም ፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን፣ ምን የለን፣ ምን የለን እንዋጋለን አይደለም፣ እንሞታለን ነው ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ለመውጣቱም ብዙ የተማሪው ዝግጅት ላይ ነው። ያለ መልስ ካልተሰጠው ሂደ ሂደ ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ባይዘ ወይ እኔ ሕገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ሕገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ኃይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ሕገ መንግስት ይከበር ስባል ሁላችንም ማክበር አለብን። ሕገ መንግስት ይከበር ብሎ የወጣ መንግስት ሕገ መንግስት ማክበር አለበት። ወጣቶቹ ላነሷቸው ስሞታዎችን መልስ ለማግኘት ያደረግነው ጥረት አልተሰካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሕሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙኃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከሶስት ሺህ በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከእነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደ ኋላ የቀሩ በመሆናቸው ነው ብለዋል። አካባቢ ምዕራብ አብ ደቡብ አብ ሰሜን ምዕራብ እውን የምዕራብ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልክ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምህርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም የተማረ ኃይልም የስራ ዕድል እንዲያገኝ ማድረግ አስፈላጊ ይሆናል ነው ያሉት። በትግራይ ክልል ከ295 ሺህ በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምፅ ሙልጌታ ጽበሀ ማዕለም። ሙልጌታን ላደረሰን ዘገባ እናመሰግናለን። ሙልጌታ እንግዲህ ቀጣዩንም ሁኔታ ተከታትሎ ተጨማሪ ዘገባ ያደርሰናል ብለን ተስፋ እናደርጋለን። ያንም እናደርጋለን። ወደ ተከታዩ ዘገባችን እንለፍ። ዩናይትድ ስቴትስ ባለፉት ሁለት ዓመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ በትንሹ አስራ አራት ሲቪሎች መገደላቸውን ዓለም አቀፉ የሰብአዊ መብቶች ቡድን ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። ለአሜሪካ ድምጽ መሐመድ ዩሱፍ ከናይሮቢ ዘግቧል። ሰለሞን ክፍሌ በተከታዩ ዘገባ አጠናቅሮታል። በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ 73 ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሳን በዓለም አቀፉ የሰብአዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው። ዚስ ሪፖርት ኢንክሉድስ ክሬዲብል ኤቪደንስ ዛት አትሊስት ሪፖርቱ ሶማሊያ ውስጥ ከተካሄዱ ከአንድ መቶ በላይ የአየር ጥቃቶች በአምስቱ በትንሹ 14 ሲቪሎች መገደላቸውንና ሌሎች ስምንት መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው። መርማሪዎች ላቀረቡት ክስ መሠረት ያደረጉት የአይን ምስክሮችን የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ.ም ወዲህ በሦስት እጥፍ ያሳደገችው ፕሬዝደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሠራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽህፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግሥት ጋር በመተባበር የሚያካሄደው አፍሪኮም ትላንት ይፋ ባደረገው መግለጫው በአየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል። በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ መርማሪዎች ወደ ሶማሊያ በመጓዝ በአንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙኡሚን አብዱራህማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ። ሀገሮ ውሃ ልጉነ ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በሕዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ሕዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ። የአምነስቲው ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የሕዝቡን ሕይወት ክፉኛ ጎድቷል ይላሉ። ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን፣ የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ሕዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው። እነዚህ በዩናይትድ ስቴትስ ጦር ሠራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግሥት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ አቅርቧል። ሰለሞንን እናመሰግናለን። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኝን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበሩ። ሞክቢል ያብረው ዝግጅቱን በማቀናበር አብሮን ነበር። በነገው ምሽት እንገናኝ ያልኩኝ የዛሬው በዚህ አበቃ። ደህና እደሩ። መልካም ምሽት።

The <laughs> you

sunnime raadioonis aga läheme , Erik Aad .